በወሎ ደላንታ በናዳ የተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሀዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናግረዋል። ሌሎች ጉዳዮችንም የተካተቱበትን መሰናደው ሀብታሙ ስዩም መራ አለው። የዛሬ ምስልና ድምፅ አቀናባሪያችን ብርሃን ሄዱናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው ዘገባ ወደ ወሎ ደላንታ ይወስደናል። በደላንታ ወረዳ የዋሻ ውስጥ ባህላዊ የኦፓል ማምረት ስራ ላይ ሳሉ በናዳ የተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሐዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናግረዋል። በናዳ የተቀበሩት አምራቾች ሀያኛ ቀናቸውን የያዙ ሲሆን ከዚህ በኋላ በህይወት የመገኘታቸው እድል የምንምንም ነው ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። አስክሬናቸውን አግኝተን ቀብራቸውን በክብር አለመፈጸማችን ሀዘናችንን አባብሶታልም ብለዋል። መስፍን አራጌ የተከታዩን ዘገባ ልኮልናል። ደቡብ ወሎ ዞን ደላንታ ወረዳ 018 ቀበሌ አለውሃ በሚባለው ተራራ ወገብ ላይ ለኦፓል የከበረ ድንጋይ ምርት በተፈለፈለ ረጅም ዋሻ ውስጥ እንዳሉ በናዳ የተቀበሩ አምራቾች ዛሬ 19ኛ ቀናቸውን ይዘዋል። የአካባቢው ማህበረሰብና የአምራቾቹ ቤተሰቦች በዋሻው መግቢያ አንጻር ናዳውን እያነሱ ከ70 ሜትር በላይ ወደ ውስጥ ዘርቀው ለመግባት ቢሞክሩም የተቀበሩትን ወጣቶች በህይወት ወይም ማስከሬናቸውን ለማግኘት አልቻሉም። ከ750 ሜትር በላይ እርዝመት እንዳለው በተገለጸው ዋሻ ውስጥ በናዳ የተዋጡ አምራቾች ከሁለት ሳምንታት በላይ ያለ ምግብና አየር በመቆይታቸው ተስፋቸው የተመናመነው ቤተሰቦቻቸው እርማቸውን ለማውጣት ሐዘን ተቀምጠዋል። የደላንተ ወረዳ ነዋሪው አቶ ካሳው ደጀን በናዳው ከተቀበሩ አምራቾች ሶስቱ የቤተሰባቸው አባላት እንደሆኑ ይናገራሉ። አደጋውንም ቅስም ሰባሪ ሲሉ ነው የገለጹት። ከአንድየት ሶስት ሰዎች ናቸው። ደጀን ጌታዬና አንታዬ ጌታዬ፣ ዳዊት ስላች ናቸው። ሁለቱ ወንድማማች ናቸው። አንድኛው ደግሞ

ተስፋ ቆርጠን ምንም እንዲህ ተስፋ እንዲህ የሌላቸውን አሁን ያረጋገጥም በጣም የልጆቹ ወጥቶ መቅረት ከምንም በላይ እያዘንና እየተከዝን ያለ የወረዳው መንግስታዊ አመራርም ሆነ የአካባቢው ማህበረሰብ በዋሻው ውስጥ ሳሉ በናዳ የተቀበሩትን ወጣቶች ቁጥር ከአስር እስከ ሀያ ያደርሱታል። አቶ ካሳው ግን በናዳው እንደተዋጡ የተረጋገጡት ሰዎችን ብዛት ከአስር ያሳነሱታል። መራዩ አበበ፣ ፋሲል ሞላ፣ ጌጅን ጌታዬ፣ እንታዬ ጌታዬ፣ ዲያዊት ስለሽ፣ መሰለ ምስጌ፣ መኮንን ብርሃ አንድ አስራ ስምንት ቀበሌ ናቸው። ከዛው ከሚሰራበት ቀበሌ ማለት ሁኩ የምትባል ደግሞ ከሌላ ቀበሌ ነው። ከጣና የመጣች ስምንት ናቸው። ከሀዘንተኛ ቤተሰቦቹ አንዷ አለሚቱ ክፍሌ፣ መራጊው አበበ የተባለ የሀያ ዘጠኝ ዓመት ታናሽ ወንድማቸውን በናዳ አትቸዋለሁ ሲሉ ይናገራሉ። ወንድማቸው በወጣትነቱና ብዙ በሚሰራበት እድሜ የእንዲህ አይነት አደጋ ሰላባ መሆኑ ለቤተሰቡና ለአካባቢው ማህበረሰብ አስደንጋጭም አሳዛኝም ክስተት እንደሆነ ይገልጻሉ። My last breath I'm dead come so ፈጣሪ ሲፈጥር ከላይ ሁሉን ነገር ትትና እስከ ወንድነት አሟልቶ የፈጠረው እኔ ህቱ ስለሆንኩ ብቻ ሳይሆን የንምልለት ጎረቤትም ዘመድ ባደው ምንም አይነት ሳካ የሌለው ምንም የስድስት ወር አንድ ወንድ ልጅ ህፃን ያለው ነው። እናቱም አባቱም አሉ። እንደ አጋጣሚ ሆኖ እናትና አባቱ ተለያይተው የብቻ ነበር የሚኖሩት። አባቱ ትንሽ በጉልበት ደከም ያለ ስለነበረ አባቱን እየጦረ ከሱ ውጭ አባቱን ማንም የሚረዳው እናንትን የሚለው የሌለው ልጅ ነው። ያው እናቱም በተመሳሳይ እንደዛው። በቃ በሁሉም ነገር ለሁሉም ወገን እንኳን ለእናት አባቱ አይደለም ቀርቶ ለማንኛውም ወገኖቹ ለሁሉም እንትን ተጠሪና ደራሽ የሆነ ወጣት ልጅ ነበር ግን ይሄ ነው ብሎ ለመግለጽ ራሱ ትንሽ ገብዳል የድላንተ ወረዳ ዋና አስተዳዳሪ አያሌው በሬሁን ባህላዊና ዘመናዊ ዘዴዎችን በመጠቀም በናዳው የተያዙትን አምራቾች ለመታደግ ሙከራዎች ቢደረጉም ውጤት እንዳላመጡ አስረድተዋል የአገር መከላከያ ሰራዊት በተለያዩ ተተኳሾች ከዋሻው ላይ የተንጠለጠለውን ናዳ ለመበተንና የነፍሳ ደን ማቃለል ሙከራዎችን ማድረጉን አቶ አያሌው አመልክተዋል። የሰው ቁጥር እስካሁን ዘጠኝ የሚል ያለን መረጃ እዚህ ያለኋት ልዩ ስም ቆቋ ከሚባለው ከዛው ቀበሌ ስምንት፣ ከሌላ ቀበሌ የመጣ አንዳለ የሚል እነሱ ለማውጣት በርካታ ርብርብ ተደረገ። በባህላዊ መልኩ እየተቆፈረ ስለነበር ተደርምሶ የነበረው ለሰባት ቀን አካባቢ በባህላዊ መልኩ ተቆፍሮ እንዲወጣ ለማድረግ ጥረት አደረግነ፣ አልተቻለም። ከዛ በኋላ ደግሞ ሌሎች አማራጮችን ተጠቀምነ። መከላከያ መሀንዲሶቹን ክልልም የዞን መንግስትም ጂኦሎጂስቶችን አስገባ፣ ታየ። የመከላከያ አማራጮች ቋጠኙ እንዲወርድ ጥረት ተደረገ፣ የሚቻለው ሁሉ ተደረገ። የመጀመሪያው ፕላን ላይ ውጤት ማምጣት አልተቻለም። ሁለተኛ ፕላን እንደገና ታይቷ። የምስራቅ አማራ እዝን የሚያስተባብሩት ጀኔራል ዘውዱ ሰ ሚኒስትር እሳቸውን መተው መጥተው ቦታውን አዩት። መሀንዲስም ይዘው ገቡ። የዞኑም ዋና አስተዳዳሪ ከክልልም መንግስት አካላት ተልኮ መጥቶ በጋራ ታየ። ማቴሪያል ቀረበ። የተደራጀ ኃይልም እንዲገባ ተደረገ። ገብተው እነሱ ካዩ በኋላ ትናንትና በገቡት መሳሪያዎች የሚቻለውን ሁሉ ተደረገ። አሁንም ያንን ቆጥኝ ማውረድ ያልተቻለ አሁን የመስራት አቅሙም ሰውም ተውጅ፣ ቤተሰብም ቁጥሩ እየቀነሰ መጣ። እርሙንም የማውጣት የማስለቀት ላካሄዱ የሰው ኃይል ቁጥሩ ለቁፈራ እየቀነሰብን መጣ። በእኛ በኩል ግን የሚቻለውን ሁሉ ያደረግን ነው። እንዴት አስከሬን ከዛ አስቀምጠን ያለ ወግ ያለ ማድረግ ያለ ሀገር ያለ ሴት ያለ ትውፊታችን እንዴት እንደዛ ሊሆን ይችላል የሚል ሀሳብ አለን። እኛም እንደ አካባቢ መንግስት ግን የውጤቱ ጉዳይ እውነት ለመናገር ከዚህ ባሻገር ያመጣ ነው ነገር አልነበረም። ስለዚህ ተስፋ አስቆራጭ ነው። በህይወት የማግኘቱ ነገር በቃ አስራ ዘጠኝ ቀን ሞላቸው። እንግዲህ ይህንን መገመት ለማንም አያሻም። የወርቅ ዋሻ ኦፓል አምራቾችና ግብይት ማህበር ሊቀመንበር አቶ ተስፋ ያጋዥ እንዲህ አይነት አደጋዎች ዳግም እንዳይከሰቱ መፍትሄ ያሉትን ሀሳብ ሰንዝረዋል ቦታ ብዙ ስርአቶችን የያዘ ቦታ ስለሆነ መንግስት ከወዲሁ ቢሞቱም እንኳ ተጨማሪ ብዙ ስርአቶች እዛ ቦታ ላይ ስለሆነ የረስከላት ኑሯቸውን የሚገፉት መንግስት የተሻለ ነገር ተጠቅሞ ገደሉ ካልወረደ አስቸጋሪ ነው። እዛ አካባቢ ያሉ ወጣቶች የተዳድር መስከራቸው ነው እና ለተተኪውም ትውልድ አደጋ የሆነውን ፓርክ መንግስት በተሻለ መንገድ ተባብሮን ሊወርድ የናዳው መንስኤ ዋሻውን ለመደገፍ የቆሙት ምሰሶዎች በህገ ወጥ አምራቾች በመፍረሳቸው እንደሆነ የአካባቢውን አምራቾች ዋቢ አድርጎ የአሜሪካ ድምጽ መዘገቡ ይታወሳል። ናዳው በተከሰተበት አካባቢ ሰባት መቶ ሃምሳ ወጣቶች በ ማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወርቅ ዋሻ ኦፓል አምራቾችና ግብይት ማህበር የተገኘ መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም ገደላማ በመሆኑ በተደጋጋሚ የሚከሰተው ናዳ ለህይወት መጥፋትና ለአካል ጉዳት ምክንያት እንደሆነ ይነገራል። ምርቱ በዘመናዊ አሰራር ካልተደገፈ ወደፊትም መሰል ችግሮች ሊፈጠ እንደሚችሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህን የተመለከተውን ዘገባ በመቀጠል እናሰማችኋለን። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ሕጋዊ የመኖሪያና ሥራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ሕይወት በቅርብ ታውቀዋለች። ከአመሳት በፊት እሷም በዚህ የሕይወት ምዕራፍ አልፋበታለችና። አስራ ሁለት አስራ ሶስት ሰዓት እንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀይራል። ስደተኞቹን በሚመለከቱ ማኅበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ ናቆ ሰው እዚህ አገር መጦ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም። ኢንሹራንስ ማግኘት አልቻለም። እናም ሕይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተና የቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ። ማህበራዊ ጥቅማ ጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ። የዚህ ሀገር መንግስት ሚስትና አስተዳደር አያውቀኝም። ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርስቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንድ አክመንት የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶኪመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግሥታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል። በብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸውን ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ። ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በሕጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶኪመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶኪመንት ሊባሉ ይችላሉ። እኒህ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም፣ ድጋፍ እንዲሁም ወደ ሕጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተር ኢንሹራንስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ ካቶሊክ ቻርችስ እንደዚህ ይሰጣሉ። ለጥርስም እንኳ ሊሆን። በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራበት የካት ቻርጅስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ላብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ። በውስጥ በጣም ብዙ ነገር ሊያጋጠም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ኢንፎርሜሽን፣ ሰው ጠይቅ፣ አንብብ። ሀርሽን ኮሚኒቲ አለ በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሌጋሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ተረጋሳ በበኩላቸው ቀጥ ያክል ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡ በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠብቅበት ሀገር አይደለም። እንደዛ አደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ሲመጥ ይገጥማቸዋል። እዚህ ሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በዓላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድረን የምንኖር ኢትዮጵያውያን ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካመ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው። የፒዩ ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንዖት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ አስማማዋየ ነው። መጠኑ ከፍ ያለ ንብረትን ውድመት መንስኤ እየሆነ ስላለው የከተሞች ውስጥ የእሳት አደጋ ያሰናደውን ዘገባ ያሰማናል። በተጋመሰው 2016 ዓ.ም ም ስድስት ወራት ውስጥ በአገር አቀፍ ደረጃ እንደተከሰቱ የፌዴራል ፖሊስ ኮሚሽን ከገለጻቸው 139 የእሳት ቃጠሎች 130 የሚሆኑት በአዲስ አበባ የደረሱ ናቸው። አደጋው ንብረታቸውን ካሳጣቸው የርዕሰ መዲናይቱ ነዋሪዎች መካከል አቶ አየለ ወርኬ ይገኙበታል። በከተማዋ ሽሮሜዳ አካባቢ ነዋሪው አቶ አየለ ባለፈው ሳምንት ቅዳሜ የካቲት 16 ቀን 2016 ዓ.ም በመኖሪያ ቤታቸው ላይ ስለደረሰው የእሳት ቃጠሎ አደጋ ለአሜሪካ ድምፅ አስረድተዋል። ኤሌክትሪክ ትንሽ ምጣድ ተሰጥቶ ነበረ። እዚያችን ለገሳል መብራት ጠብቶ ነበረ። ከዛ በኋላ እኛም ያው ክዳን በዓል ነበረ። ትንሽ ረሳን በረዘግተን ያው ቤተክርስቲያን ና አካባቢ ሄደን ተመልሰን እስክንመጣ ድረስ ብዙዎች ዜ ነበሩ። ከምሽቱ ወደ አንድ ሰዓት ከስብ ላይ የኤሌክትሪክ ችግር ነው። በዛ ያው ሰዓት እንድትነሳ ተደረገ። ሰው ላይ ያልደረሰን ሙሉ እቃ ይሄ እንዳለ ቤት ያለ እቃ ሙሉ አልቋል። ጣሪያውም ሌላ ጋር እንዳይተላለፍ አንድ ሁለት ክፍል ሙሉ በሙሉ አለቀ። ሌላ ክፍል ላይ እንዳይተላለፍ ብሎክን ስለሆነ እግዚአብሔር አትፎታል እና ሙሉ አንድ ነገር የተረፈ ነገር የለም። ሁለት ሚሊዮን ይደርሳል። ሙሉ እቃ ምንም የተረፈ ነገር የለም። የልጆች አልጋው፣ ፍሪጁ፣ ቴሌቪዥኑ፣ ምኑ በአንድ ነገር የሚባል የተረፈ ነገር የለም። ብዙ ነው በቃ ምንም። ይሄ ሀያ አመት አስራ አምስት አመት የለፋ ንብረት ነው የወደመው። ትንሽ አንድ ክፍል ነበረች አዛነን ያለ ነው ተሰሰን ያለውን አሁን ትንሽ ልረጋጋ ብዬ። ወረዳዎች መጥተው ፎቶ ያነሳሉ ምን የሚለው ብቻ ነው እንጂ ይህን ያሉ ነገር የለም ይህን አድርጉም ያሉ ነገር የለም። እስከ እሳት አደጋ መጥተውም ትንሽ ነገር ፍራሽ ነገር ምናምን እናመጣለን፣ ሌላ ብዙ የምናደርገው ነገርም የለም አሉ። እዛ ሁኔታ ነን ያለውት። አብዛኞቹ አደጋዎች የሚፈጠሩት ከበዓላት ወቅትና ዝግጅት ጋር ተያይዞ እንደሆነ የተናገሩት የኮሚሽኑ ቃል አቀባይ አቶ ጄይላን አብዲ ከጥንቃቄ ጉድለት የተከሰቱም እንዳሉ ተናግረዋል። የአደጋዎቹን መንስኤ የሚተነትነውን የፎረንሲክ ምርመራ ሪፖርት ይፋ ማድረግ ያስፈለገውም ሕብረተሰቡ ጥንቃቄ እንዲያደርግ በማሰብ እንደሆነም አስገንዝበዋል። በዚህ ምርመራ ሪፖርት እንደተገለጸው በአዲስ አበባ ከደረሱ የእሳት ቃጠሎች አስራ አምስቱ ሆነ ተብሎ የደረሱ ናቸው። የኮሚሽኑ የህዝብ ግንኙነት ኃላፊ ጄይላን አብዲ ስለዚህ ጉዳይ ለአሜሪካ ድምፅ አብራርተዋል። መንስኤዎቹ በአራት ክፍሎች የተከፈሉ ናቸው። አንዱ በምርመራ የተጣራው ማለት ነው። በኤሌክትሪክ የሚደርስ ቴክኒክ ችግር ምክንያት የሚደርስ ነው። ይሄኛው በዚህ አመት በሁለት ሺህ አስራ ስድስት ስድስት ወር ውስጥ ሰባ ሶስት ቃጠሎች ደርሷል። ይህም የደረሰው በአዲስ አበባ ከተማ ነው። በመካኒካል ችግር ደግሞ ምክንያት የተፈጠሩት አስራ ዘጠኝ ናቸው። ለምሳሌ መኪና በራሱ ጊዜ አንዳንድ ጊዜ በሙቀት ይቀጠላል። ሶ ሳይነካው ሞቆ በራሱ የሚቃጠልበት ጊዜ አለ። ያ መካኒካል ሶ እጅ ሳይኖርበት ነው እንደሱ ማለት ነው። እነዚህ ደግሞ በመካኒካል ችግር ምክንያት የተፈጠሩት አስራ ዘጠኝ ናቸው። ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅ ሲባል ወይም ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ ደግሞ በሰው አማካኝነት የሚደርስ የእሳት አደጋ አለ። ይህም አስራ አምስት ነው። በቸልተኝነት የሚፈጸም ደግሞ የእሳት አደጋ አለ። ይህም አስራ አምስት ነው። አንዱ የቀረኝ ምንድን ነው? በሌላ ምክንያት የሚደርስ ብለን ያስቀመጥነው ስምንት አሉ። መቶ ሰላሳ ነው። በአዲስ አበባ ብቻ የደረሰው ቃጠሎ መቶ ሰላሳ ስንል እኛ ለምሳሌ በአንድ ቃጠሎ መኪና ሊቃጠል ይችላል። የሰው ህይወት ሊጠፋ ይችላል። በርካታ በሚሊዮን የሚቆጠር ገንዘብ ሊወድም ይችላል። ሀብት ሊወድም ይችላል። አንድ ነው የምንለው እኛ በአንድ የተከሰተውን ቃጠሎ እንደ አንድ ነው የምንቆጥረው። ስለዚህ ከዛ አንጻር እነዚህ ደርሰዋል ማለት ነው። አደገኛ ነው ይሄ። የአዲስ አበባ የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በበኩላቸው በከተማዋ ከእሳት ቃጠሎ በተጨማሪ 89 ሌሎች አደጋዎችም በስድስቱ ወራት ውስጥ እንደተከሰቱ ለአሜሪካ ድምፅ አስታውቋል። በእሳት ቃጠሎቹ ብቻ ግማሽ ቢሊዮን ብር የሚገመት ሀብትም መውደሙን አቶ ንጋቱ ተናግረዋል። ላጋጠሙ አደጋዎች ፈጣን ምላሽ ለመስጠት ጥረት አድርገናል። እንግዲህ በተለይ በስድስት ወሩም አጋጥሞ ከነበሩ አደጋዎች ሀያ አምስት ሰዎች ህይወታቸው አደጋ ላይ ወድቀው የነበሩ ሀያ አምስት ሰዎች አደጋው መታደግ ችለናል። እንደዚሁም ወደ ሰባት ነጥብ ስምንት ቢሊዮን ብር የሚገመት ንብረትም እንደዚሁ ከአደጋው ማትረፍ ችለናል። በአንጻሩ ደግሞ አራት መቶ ሰባ አምስት ሚሊዮን ብር የሚገመት ንብረት ደግሞ በእሳት አደጋው የወደመበትን ሂደት እናነሳለንና በአብዛኛው እንግዲህ የምናተረፈውና የምንታደገው ይበልጣል በጋ ላይ ሲሆን የእሳት አደጋ የሚጨምርበት ሂደት አለ። አጠቃላይ በስድስት ወሩ ሁለት መቶ አስራ ዘጠኝ አደጋዎች አጋጥመዋል። ከዚህ ውስጥ አንድ መቶ ሰላሳው የእሳት አደጋ ሲሆን ቀሪ ሰማንያ ዘጠኝ ደግሞ ሌሎች ድንገተኛ አደጋዎች ናቸው። ሌሎች የምንላቸው የጎርፍ አደጋ፣ የኮንስትራክሽን አደጋ እንደዚሁም ደግሞ እነዚህ አዲስ አበባ ውስጥ አልፎ አልፎ ክፍቱን እየተተው የሚተው ጉድጓዶች እና ውሃ የሚያቆሩ ጉድጓዶች አሉ። ዋና ለመዋኘት እንደዚህ እየገቡ ህይወታቸውን የሚያጡ አሉ እነሱ ሌሎች ድንገተኛ አደጋዎች ውስጥ ይዘናቸዋል። ሰማኒያ ዘጠኝ ናቸው እነሱ በቁጥር። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አህዙ መጠነኛ ቅናሽ እንዳለው የሚናገሩት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጄላን አብዲ በኤሌክትሪክ ቴክኒካዊ ችግር እየተፈጠረ ያለው አደጋ ቁጥር ግን ምንም ለውጥ አለማሳየቱ ይናገራሉ። በግማሽ ዓመቱ ዘጠኝ የእሳት ቃጠሎ አደጋዎች ከተመዘገቡባቸው ሶስት ክልሎች መካከል አንዱ በሆነው የአፋር ክልልም ሆን ተብሎ የተፈጸመ የእሳት ቃጠሎ ስለመኖሩ ኃላፊ ጠቁመዋል። አፋር ክልል ላይ በመካኒካል ችግር ምክንያት አራት ተከስተዋል። በኤሌክትሪክ ቴክኒክ ችግር ምክንያት አንድ ተከስተዋል። ሆን ተብሎ በሰው አማካኝነት የተከሰተ ደግሞ አንድ ነው። በአፋር ክልል ስድስት ተከስተዋል ማለት ነው። በደቡብ ኢትዮጵያ ክልል ደግሞ በኤሌክትሪክ ቴክኒክ ችግር አንድ ተከስቷል። በመካኒካል ችግር ደግሞ አንድ ተከስቷል። ሀረሪ ክልል በኤሌክትሪክ ቴክኒክ ችግር ምክንያት አንድ ተከስቷል። አደጋዎችን ከፖለቲካዊ ጉዳይ ወይም ሌላ ምክንያት ጋር በማያያዝ የሚነዙ ወሬዎች በምርመራና የፍትህ ስርዓቱ ላይ እንቅፋት እንደፈጠሩም አቶ ጄላን ያመለክታሉ። ፖለቲካሊ ነው ይሄ የተሰራው የሚል ነገር የለም። በዚህ ኮንፈረንሱ በስድስት ወሩም ባለፈውም የተገኘ ነገር የለም። ሰው ሊያወራ ይችላል። እኛ የምንለው ደግሞ ይሄም ማውራት አይገባም ነው እኛ የምንለው። ይሄም ማውራት ያለበት ፖሊስ ነው። ፖሊስ ምን ላይ ተመስርቶ ነው የሚናገረው ይፋ የሚያደርገው መረጃውን በሳይንሳዊ መንገድ፣ በፎረንሲክ ሳይንስ፣ በምርመራ አጣርቶ ውጤቱ ችግሩ የደረሰው ወይም ደግሞ ኢሳ ተደጋው የደረሰው ይሄ ነው ብሎ መግለጽ አለበት ነው። ያ ስህተት ነው። መፈረጅ፣ አስቀድሞ መፈረጅ ፖሊስን ምርመራ ከመጉዳቱን በላይ የፍትህ ስርዓቱን ይጎደዋል። በሰሞኔ ሳት ቃጠሎ መኖሪያ ቤታቸውን ያጡት አቶ አየለ ወርኬም በራሳቸው ላይ ከደረሰባቸው ተነስተው ህብረተሰቡ ጥንቃቄ እንዲያደርግ ይመክራሉ። የወደመውን ቤታቸውን መልሶ ለመገንባት አቅሙ እንደሌላቸውም ገልጸው በቀጣይ የሚሆነውን በስጋት እየተጠባበቁ ነው። እኔ በቃ ያለው ነገር እጅ ጠይቃለሁ እንጂ እጅ ላይም የለም እኔ ከእግዚአብሔር ጋር በቃ ያለው ነገር አሁን ዋና የራሱ መድረሱ ብቻ ነው ያለው ነገር ምንም እግዚአብሔርን አሁን ለጊዜው እያመሰብ ራሴን እያደረግ ሰውም አይዞህ አንተ ብታልፍስ ልጅ ቢሆንስ አይዞህ እግዚአብሔር አለ ራራን ብቻ ባና ጤና እያሉ ሰሆኑም ስለሚጥታ ነው። እኔም በቃ እግዚአብሔርን እያመሰገንኩ ነው ያለው። በአሁኑ ሰዓት እንደ ፌዴራል ፖሊስ ኮሚሽን የፎረንሲክ ሪፖርት በመፈቃመቱ ከደረሱ የእሳት ቃጠሎ አደጋዎች ስምንት የሚሆኑት ምክንያታቸውን መለየት አልተቻለም። ይህም አደጋው በደረሰበት ወቅት እሳቱን ለማጥፋት በሚል ወይም በሌላ ምክንያት መረጃዎች እንዲጠፉ በመደረጉ እንደሆነ የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ገልጸዋል። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ። አስማማውን፣ አመሰግናለሁ። በዩናይትድ ስቴትስ ያዝነው ወር የጥቁሮች ታሪክ ወር በሚል ይታወቃል። ይህንን አስመልክቶ የተለያዩ የስነ ጥበብ አውደ ርዕዮች እየተከናወኑ ነው። በኒውዮርክ ስለተካሄደ አንድ የስነ ጥበብ አውደ ርዕይ ቆንጅታየ ነግረናለች። ባለፈው እሁድ የተከፈተው አውደ ርእይ ዘ ሃርለም ሬኔሳንስ ን ትራንስአትላንቲክ ሞደርኒዝም የሃርለም ዳግም ልደትና አትላንቲክ ተሻጋሪው ዘመናዊ ስነ ጥበብ የሚል ስያሜ ተሰጥቶታል። እስከ ሐምሌ 20 ወይም በፈረንጆች እስከ ጁላይ 28 ድረስ እንደሚቆይም ተገልጿል። ታሪካዊው አውደ ርእይ የጥቁር አሜሪካውያንን የስነ ጥበብ ሰዎችና የውጭም አቻዎቻቸውን ስራዎች አሰባስቦ ነው ለእይታ የቀረበው። አፍሪካውያን አሜሪካውያኑ የጥበብ ፈርጦች የመሩት የዘመናዊ ስነ ጥበብ ንቅናቄ የዓለም አቀፍ ዘመናዊ ስነ ጥበብ አይነተኛ አካል እንደሆነ ለማሳየት የታለመ እንደሆነም ተነግሮለታል። የኤግዚቢሽኑ ዋና አዘጋጅ ዴኒስ ሚሪየል በወቅቱ የዘር ልዩነት ከነገሰባቸው ከደቡብ ዩናይትድ ስቴትስ አካባቢዎች ወደ ሰሜኑና ወደ ተቀረውም አካባቢ ነጻነትንና የተሻለ እድልን ፍለጋ የፈለሱት በሚሊዮኖች የተቆጠሩ ጥቁር አሜሪካውያን በቆረቆሯቸው አዳ አዲስ ከተሞች የነበራቸውን ህይወት ጥቁሮች የስነ ጥበብ ሰዎች በታሪካችን ለመጀመሪያ ጊዜ ያንጸባረቁበት ወቅት ነበር ብለዋል። ያ ታሪክ ትኩረት ተነፍጎት እንደኖረም ዲኒስ ሚርየል ሳይጠቅሱ አላለፉም። ለዚህ የኤግዚቢሽን አደራጅነት ያነሳሳቸውም እሱ መሆኑን አመልክተዋል። እውነቱን ለመናገር ያን የመሰለ ግሩም ዘመን በኤምኢቲ ሚዚየም የሚሆን በሌሎችም ትላልቅ አብያተ መዘክር ትኩረት አላገኘም ነበር። በጊዜው በዋናነት የስነ ጥበብ ስራዎችን ሰብስበው የያዙት ከሲቪል መብቶች ንቅናቄ በፊት ለጥቁር አሜሪካውያን የከፍተኛ ትምህርት እድል ለመስጠት የተቋቋሙት ኮሌጆችና ዩኒቨርሲቲዎች ነበሩ። ሌሎችም በግልና በመንግስታዊ ተቋማት ይዞታ ስር የነበሩ ስብስቦችም አሉ። ታዲያኔ፣ በ2020 ዓ.ም ወደ ሜትሮፖሊታን ሚዚየም ኦፍ አርት በመጣሁ ጊዜ ያንን ክፍተት ለማስተካከል ፈለጉ። ሜት ሚዚየም ሁሉንም የስነ ጥበብ ታሪክ የሚዳስስ የጥበብ ኢንሳይክሎፒዲያ ማለት ነው። ነገር ግን በአሜሪካ ስነ ጥበብና በዘመናዊ ስነ ጥበብ ታሪክ ይህን የሚያክል ግዙፍ ክፍተት ቁጭ ብሏል። እኔም በዚህ አውደ ርዕይ ያንን ክፍተት ለመዝጋት ነው የሞከርኩት። ባውደሬው 160 የሚሆኑ ስዕሎች፣ ቅርጻ ቅርጽ፣ ፊልሞችና ፎቶግራፎች ለእይታ አቅርበዋል። ስራዎቹን ፈልገው ማግኘት ቀላል እንዳልነበረ፣ ነገር ግን ደስ ብሏቸው እንዳደረጉት ዲኔስ ይናገራሉ። እነዚህ ስብስቦች በዩኒቨርሲቲዎች እና በኮሌጅ ይዞታ ያሉ ናቸው። እነሱ ደግሞ ስብስቦቻቸውን ገና በዲጂታል ቴክኖሎጂ ሰንደው አላስቀመጧቸውም። ስለዚህ ኢንተርኔት ላይ አይገኙም። ምን እንዳላቸው ለማወቅ ራሴ ወደ ዩኒቨርሲቲዎቹ ተጉዤ ቤተመዘክሮቻቸውንና ማከማቻዎቻቸውን መጎብኘት ነበረብኝ። በደስታና በታላቅ ፍላጎት ይህንን አደረግኩ። በዚህ አውደ ርዕይ የቀረቡት አብዛኞቹ ስራዎች ከዚህ በፊት እኔም ፈጽሞ አይቻቸው አላቅም። ከአሁን ቀደም በሽያጭ የሚሆን በውሰት ታይተው አያውቁም። በእርግጠኝነት ባለፉት በርካታ አስርት ዓመታት አልቀረቡም። የኤረን ዳግላስ የዊሊያም ኤድ ጃንሰን፣ የአርችባልድ ሞትሊና የሎራ ዊለር ስራዎች በአውደሪዮ ከቀረቡት ስራዎች መካከል ናቸው። ስማቸው ገኖ ያልወጣ የጥበብ ሰዎችን ታሪክ የማወቅ ጉጉት እንደነበራቸው የገለጹት የሃርለም ሬነሳንስ አውደሪ አዘጋጇ ዴኒስ ሚሪያል ለአብነት የሰአሊ ሳሙኤል ጆሴፍ ብራውንን ስራዎችና ታሪክ ያነሳሉ። አንዱ የኔ ፍላጎት በብዙዎች ስለማይታወቁት ሰዓሊያን ማወቅ ነበር። ለምሳሌ ሳሙኤል ጆሴፍ ብራውንን ብንወስድ በጣም አስቸጋሪ በሆነው ዋተር ከለር ፈሳሽ ቀለም እጅግ በጣም የሚጠበብ ሰዓሊ ነበር። መስታወት ውስጥ ትክ ብሎ ሲመለከት የሚያሳይ የራሱን ስዕል ስሏል። እሱን ስዕል ደብልዩ ኢ ቢ ዱ ቦይስ ደ ሶል ኦፍ ብላክ ፎልክ በሚል ርዕስ በጻፈው ዝነኛ መጽሐፉ በዘመኑ የነበረውን የጥቁር አሜሪካውያን ስነ ልቦና በገለጸበት መንፈስ የሳለው ይመስለኛል። ዱቦይስ የዚያ ዘመን ጥቁር አሜሪካውያን ስነ ልቡና መንትያ ገጽታዎች አሉት ይል ነበር፣ ያሉት ዲኒስ ሚሪል በአንድ በኩል እኔ ማነኝ ብሎ ያለማቋረጥ ራሱን ወደ ውስጥ ይጠይቃል፣ በዚያው ልክ ደግሞ ከውጭ ትክ ብለው የሚመለከቱት እንዳሉም ያውቃል ብሎ ነበር ሲሉ ጠቅሰዋል። ሰዓሊ ሳሙኤል ብራውን በመስተዋት ውስጥ ራሱን ትክ ብሎ የሚያይበት ስዕል ያን መንፈስ የሚያንጸባርቅ መስሎ ይታየኛል ሲሉ አብራርተውታል። ስለዚህ ግሩም ሆኖ ያበበ የጥቁር አሜሪካውያን ዘመናዊ ጥበብ ብቻ ሳይሆን የራሱ የአሜሪካ ዘመናዊ ስልጣኔም አካል ነው። እንደ አሜሪካዊነታችን ታሪካችን የሃያኛው ክፍለ ዘመን ዘመናዊ ስነ ጥበብም አካል ነው። በኒውዮርኩ አውደ ርእይ ሄንሪ ማቲስ፣ ኤድቫርድ መንች እና ፓብሎ ፒካሶን በመሳሰሉ ዓለም አቀፍ ሰዓሊያን የተሰሩ ስራዎችም እንደቀረቡ ተገልጿል። አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ።